የአባትሽን ሃይማኖት ቀይረሻል፣ በሚል በሱዳን የሞት ፍርድ ተበየኖባት በቅርቡ የተፈታችው ወጣት ከሀገር ልትወጣ ስትል በደህንነቶች ለጥያቄ ተይዛለች። እናቷ ኢትዮጵያዊት የሆኑት ማርያም ያህያ ኢብራሂም ወደ ዩናይትድ ስቴትስ ለመጓዝ በካርቱም አውሮፕላን ጣቢያ ነው በደህንነት ሰራተኞች በሐሰት የጉዞ ሰነዶች ይዞታ ተጠርጥራ እንደተያዘች የሱዳን መንግስት የገለጠው። ሄኖክ ሰማ ዜር ዝርዝሩን ይዟል። የ26 ዓመቷ ማርያም ያህያ ኢብራሂም ያደገችው ከኢትዮጵያዊት እናቷ ጋር እንደሆነ ባለቤቷ ይናገራል። እናቷም የኦርቶዶክስ ክርስቲያን ናቸው። አሜሪካዊ ባለቤቷ ዳንኤል ዋኒ የክርስትና ሃይማኖት ተከታይ ሲሆን ሁለት ልጆችን አፍርተዋል። የሱዳን ፍርድ ቤት ሃይማኖቷን ማለትም እስልምናን ቀይራለች በሚል የሞት ቅጣት በይኖባት ነበር። የፍርድ ቤቱ ትዕዛዝ ተቀልብሶ በነጻ ከተለቀቀች በኋላ ወደ ዩናይትድ ስቴትስ ለመጓዝ በካርቱም የአውሮፕላን ጣቢያ ከቤተሰቧ ጋር በተገኘችበት ዕለት የሱዳን የደህንነት ባለሥልጣናት የሐሰት የጉዞ ሰነድ ይዘሻል በሚል ለጥያቄ እንደያዟት ባለቤቷ ይገልጻል። ወደ አውሮፕላኑ ለመግባት አምስት ደቂቃ ሲቀረን የደህንነት ሰራተኞች ወደ እኛ መጡ። ከዚያ በአውሮፕላን ማረፊያው በተለየ ህንፃ ይዘውን ለአራት ሰዓታት ያህል አቆዩ። በርካታ ጥያቄዎች ያቀርቡልን ነበር። ተጨማሪ ሁለት ሰዓታት ካለፉ በኋላ ወደ ፖሊስ ጣቢያ ወስደው በይፋ ምርመራ ጀመሩ። በመጨረሻም ባለቤቴና ሁለቱ ልጆቻችን የያዟቸው የጉዞ ሰነዶች የተጭበረበሩ ናቸው አሉ። ባለቤቷ ዳንኤል ዋኒ አሁንም የዋስትና መብቷ ሳይጠበቅ በፖሊስ ጣቢያ ተይዛ ትገኛለች ሲል የሜሪየምን ሁኔታ ለቪኦኤ አስረድቷል። ሜሪየምና ልጆቿ የዩናይትድ ስቴትስ ቪዛ በተመታባቸው የደቡብ ሱዳን ፓስፖርቶች ሊጓዙ ነበር እቅዳቸው። በካርቱም የሚገኘው የደቡብ ሱዳን ኤምባሲ ጉዳይ አስፈጻሚ ካውናክ ሰነዶቹ የተጭበረበሩ አይደሉም በፓስፖርቱ ላይ የሚገኘው ፊርማም የራሴ ነው በማለት ለአዣንስ ፍራንስ ፕሬስ የዜና ምንጭ ገልጿል። ጠበቃቸው ኦስማን ሙባረክ የሚከተለውን ማብራሪያ ለቪኦኤ ሰጥተዋል። ሜሪያም አሁን በፖሊስ ምርመራ እየተካሄደባት ነው። በካርቱም የሚገኝ የፖሊስ ጣቢያም በሺህ ዘጠኝ መቶ ሰማንያ ሶስት የወጣውን የሱዳን ሕግ ተላልፋለች የሚል ክስ አቅርቧል። አሁን ያለችበትን ስፍራ ለደህንነቷና ለሌሎች ምክንያቶች ሲባል መናገር አንችልም። ልትለቀቅ ትችላለች ወይንም በአንድና ሁለት ቀን ሊፈቷ ትችላሉ። ይሄ የጠቅላይ አቃቢ ህግ ውሳኔ ይሆናል። በህጉ መሰረት እስከ ሶስት ቀናት ድረስ ሊያስሯ ትችላሉ። ጠበቃው አክለውም በሱዳን መንግስት እየተጭበረበረ ነው የተባለው ሰነድ እንዴት መደናገር እንደፈጠረ ሲያስረዱ የጥራይ ቱቅረብል አውታ ሱዳን ባይሃርሌን ከሱዳን ለመጓዝ የመኮረችው ሜሪያም ያህያ በሚል ስም ነው፣ አብራር በሚለው አይደለም። ለዚህ ነው መደናገሩ የተፈጠረው። ያቀረቡት ክስ በሌላ ሰው ስም መገልገል በሚል ነው። የማያውቁትን የሌላ ሰው ስም ወይንም ሰነድ ተጠቀምሽ ነው የሚሉት። ክሱም ይህን መሠረት ያደረገ ነው። በዩናይትድ ስቴትስ የቴክሳስ ግዛት ሴናተር የሆኑት ቴድ ክሩዝ በዛሬ እለት የኦባማ አስተዳደር የሜሪያም ኢብራሂምን ጉዳይ በጥብቅ እንዲከታተል አሳስበዋል። While Miriam was at the airport preparing to leave and come to America with her husband and her two little babies, armed thugs came to the airport and seized Miriam. She is Miriam, Kabalebitwana, Lutis Anatruju Chagar, with the United States Litmetabet, and Yetchibetwaks, Yetataku, Rubel Luchoda, or Plantabet, as what now, with the Sudanus Rebit Melaswat. Etafatno, but I'm በዚች አገር ጸሎት እንዲደረግ ያስፈልጋል። አሜሪካም መሪነቷን ማሳየት ይገባታል። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ለአሜሪካ ድምፅ ሬዲዮ የእንግሊዝኛው ክፍል በሰጡት ቃል ሜሪያም ከጉዞ ሰነዶች ጋር በተያያዘ ጉዳይ ሊኖራት እንደሚችል ገልጸው በቁጥጥር ስር ግን አሏለችም ብለዋል።